የኦሮሞ የአስተዳደር የእርቅና የስልጣን ሽግግር ስርዓት ባለም አቀፍ ቅርስነት እንዲመዘገብ የኢትዮጵያ መንግስት በተለይ የባህል ሚኒስቴር ማጥናት መጣር ማስተዋወቅ ከጀመረ ሶስት ዓመት ከመንፈቅ ፈጅቶበታል። የሚኒስቴሩም የህዝብና የውጭ ግንኙነት ኃላፊ አቶ ገዛኸኝ አባተ እንደሚሉት ገዳን የማስጠናት ማስመዝገቡ ጥረት ሂደት ከመስሪያ ቤታቸው ዋና ዓላማዎች አንዱ ነበረ። ውጤቱም እፎይታ ያው የባህልና ቱሪዝም ሚኒስቴር ሲቋቋም መሰረቱ የብሔር ብሔረሰቦች ህዝቦችን ባህላዊ ሴት ቋንቋዎቻቸውን፣ ስነ ጽሁፎቻቸውን ከትውልድ ወደ ትውልድ ማሸጋገር ነው። በትናንትናው ዕለት ሁላችንም ወደር በሌለው የደስታ ስሜት ውስጥ ነው ያመሸ ነው። የገዳ ስርዓት ኢትዮጵያ ውስጥ ረጅም ጊዜ ያስቆጠረ ፖለቲካዊ ጫናዎችን ተቋቁሞ የቀጠለ በህዝብ የሚጠበቅና ህዝባዊ ስርዓት መሆኑ በጥናት ተረጋገጠ ይላሉ አቶ ገዛኝ። ጥናቱ የተደረገው አንዴና አንድ ስፍራ ብቻ አይደለም። ይህም በተለያዩ አካባቢዎች ያለው የገዳ ስርዓት ምን ይመስላል በሚል ጥናት ነው የተጠናው። ጥናቱ ከተጠናቀቀ በኋላ የመንግስቱም እውቅና ከሰጠው የህብረተሰቡ መሆኑን ማንኛውም ያለምንም ፖለቲካ ተጽዕኖ ከትውልድ ወደ ትውልድ ሊሸጋገር መሆኑን ምክንያቱም ዩኔስኮ ከሴኩላር ነው የሃይማኖትና የፖለቲካ ጉዳይ አይደለም የመዘገበው የብሔር ብሔረሰቦች ህዝቦች ባህል ሳይበረዝ መጠበቅ ያለበት መሆኑን ህጉም ስለሚደነግግ ባለሙያዎች አጥንተው ሰነዱን አቅርበዋል። ዌብሳይት ላይ ተቀምጦ ለረጅም ጊዜ ጥያቄዎችም ሲቀ ቀርቡበት አስተያየቶች ሲሰጡበት በየጊዜው እየታየ በርካታ ውጣ ውረዶች ሂደቶችን ሄዷል። አዲስ አበባ የተሰየመው አስራ አንደኛው የዩኔስኮ ዓለም አቀፍ ስብሰባ ላይ ከተካፈሉ መልእክተኞች አንዳንዶቹም ገዳም የኢትዮጵያ ብቻ ሳይሆን የአፍሪቃ ባህላዊ እሴት አካል ጭምር ነው የሚል አስተያየት መስጠታቸው ተሰምቷል። ስርዓቱ በዓለም የማይዳሰስ ቅርስነት እንዲመዘገብ የቀረበው ሰነድ አቶ ገዛሃኝ እንደሚሉት ያለምንም ተቃውሞ ነበር የጸደቀው። ኦልሞስት ሁሉም ድምፅ ያላቸው ሀገሮች በተደጋጋሚ የሰነዱን ጥራት በትክክል መጠበቅ ያለበት የኢትዮጵያ ብቻ ሳይሆን የአፍሪካም የዓለም ቅርስ ሆኖ መመዝገብ እንደሚገባው ያለምንም ተቃውሞ በሙሉ ድምፅ የዓለም ቅርስነት ሆኖ ተመዝግበዋል። በትላንትናው ዕለት አቶ ገዛኝ እንደሚሉት ገዳ ዓለም አቀፍ ጥበቃ የሚደረግለት የማይዳሰስ ቅርስ ሆኖ መመዝገቡ ለኢትዮጵያ ድል፣ ለባህሉ ባለቤቶች እርካታ ነው። ላባገዳ ጃሎ ማዶ ደግሞ አስደሳች። ይህ ለእኛ ጥቅም አለው። ለብዙ ዓመት ስጎተት ነበር። እኛም በጣም ስንከራተት ነበር። አሁን ፊት ለፊት ወጥቶ አለም ስላወቀልን ትልቅ ደስታ ነው። የሚሰሙመረቁም አባገዳው በመዝገቡ ሲሰማ እንዲህ ብዬ ነው የመረኩት። የዝናብ ሲሳይ ገዳ፣ የመብት ገዳ፣ የጥጋብ ገዳ፣ የሰላም ገዳ፣ የመግባባት ገዳ፣ ኦሮሞን አንድ የሚያደርግ ገዳ። ገዳ በቅርስነት መመዝገቡ ባህሉን በዓለም አቀፍ ደረጃ ለማስተዋወቅ በውጤቱም የሀገር ጎብኚዎችን ቁጥር ለማሳደግ እንደሚጠቅም አቶ ገዛኝ አስታውቀዋል።